Saratanu Amerika yeah, yeah, Radio tabiano ከዋሽንግተን ዲሲ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የማክሰኞን አያ 19 2012 ዓ ም ስርጭታችን ጀመረ። የዩናይትድ ስቴትስ ሪፐብሊካን ፓርቲ ብሔራዊ ጉባኤ The radical left will demand that he ጽንፍ የረገጡ ግራ ክንፍ አቋም አቀንቃኞች የለየላቸውን ግራ ክንፍ ጽንፍ የያዙ እብድ ያሉ ዳኞችን ለጠቅላይ ፍርድ ቤት ካልሾምክ ብለው ይይዟቸዋል። ያኔ የአሜሪካ ሕልማችሁ አለቀለት ማለት ነው። ፕሬዝደንት ዶናልድ ትራምፕ ስለ ተፎካካሪያቸው ጆ ባይደን ከተናገሩት የተቀነጨበ ነው። በአብይ ርዕስ ዘገባ ይዘናል። ስርጭታችን አየር ላይ እንደዋለ በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ታገኙናላችሁ። ጤና ይስጥልኝ፣ እንደምናመሻችሁ። ክቡራትና ክቡራን የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ብርሃን ኃይሉ በቅንብሩ አብራኛለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። ቻችን ዜናውን የማሰማችሁ አዳነች ሳየ ነኝ። ጠቅላይ ሚኒስትር አብይ አህመድ ሱዳን ተጉዘው ከጠቅላይ ሚኒስትር አብደላ ሀምዶክ ጋር በሁለትዮሽ ግንኙነት ላይ ውይይት ማካሄዳቸውን የኢትዮጵያ ቴሌቪዥን ገልጿል። ታላቁ የህዳሴ ግድብ ለኢትዮጵያ ብቻ ሳይሆን ለተፋሰስ ሀገራትም አስተዋጽኦ ከፍተኛ እንደሆነ ጠቅላይ ሚኒስትር አብይ አህመድ ለሱዳን አቻቸው መግለጻቸው ተዘግቧል። የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ በበኩላቸው በህዳሴው ግድብ ዙሪያ የሚደረጉ ድርድሮች በቴክኒካል ውይይቶች እንደሚፈቱ እምነታቸውን ገልጸዋል ተብሏል። ኢትዮጵያ በአባይ ወንዝ ላይ የመልማት ፍላጎቷን ሱዳን እንደምታከብርና እንደምትደግፍ አብደላ ሐምዶክ በውይይታቸው እንደገለጹ ታውቋል። በተጨማሪም ሁለቱ ሀገራት በሚያዋስኗቸው ድንበሮች ላይ የሁለቱ ሀገራት መሪዎች በውይይት ለመፍታት መግባባት ላይ ተደርሷል ተብሏል። መሪዎቹ በተለይ በቀጠናዊ ጉዳዮች እና የሁለቱን ሀገራት ግንኙነት በሚያጠናክሩ ጉዳዮች ላይ መወያየታቸው ተገልጿል። ጠቅላይ ሚኒስትር አብይ አህመድ በማኅበራዊ ትስስር ገጻቸው በታሪክ የተሳሰረው ግንኙነታችን የማይፈርስ ነው ያሉ ሲሆን በዛሬው የካርቱም ውይይት ኢትዮጵያ ከሱዳን ጋር ያላትን አጋርነት ለጠቅላይ ሚኒስትር አብደላ ሐምዶክ በድጋሚ እንዳረጋገጡላቸው ተዘግቧል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ ዛሬ ሱዳን ገብተዋል። የትራምፕ አስተዳደር የአረብ ሀገሮች ለእስራኤል እውቅና እንዲሰጡ እየገፋ ባለበት ወቅት ነው ፓምፔዮ ሱዳንን የጎበኙት። የውጭ ጉዳይ ሚኒስትሩ ከሱዳን ጠቅላይ ሚኒስትር አብደላ ሐምዶክ እና ከሉዓላዊው መማክርት ዋና ሊቀመንበር አብደልፋታህ ኤል ቡርሃን ጋር ተገናኝተው ይነጋገራሉ። የአሜሪካ ድምጽ ዘጋቢ ኒክ ቻንግን ዘገባ ስምንሽ በቆየ ታቀርበዋለች። የትራምፕ አስተዳደር የአረብ አገራት ከእስራኤል ጋር ያላቸውን ግንኙነት መልካም ለማድረግ ግፊት እያደረጉ ባሉበት ወቅት የአሜሪካው የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በዛሬው ዕለት ሱዳን ገብተዋል። ፖምፔዮ በሱዳን ቆይታቸው ከጠቅላይ ሚኒስትር አብደላ ሐምዶክ ና የሉዓላዊ መማክርት ሊቀመንበር ጄኔራል አብደል ፈታህ አልቡርሃን ጋር ይገናኛሉ። ሱዳን ከእስራኤል ጋር ከሚኖራት ግንኙነት በተጨማሪ አሜሪካ ለሱዳን የሽግግር መንግስት የምታደርገውን ድጋፍ በምትቀጥልበት ሁኔታ ላይም እንደሚወያዩ የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ አስታውቋል። የሱዳኑ ጠቅላይ ሚኒስትር ሀምዶክ ወደ ስልጣን የመጡት ከሰላሳ አመት በላይ ስልጣን ላይ የቆዩት የቀድሞ ፕሬዝዳንት ኦማር አልበሽር በደረሰባቸው ተቃውሞ ከስልጣን ከወረዱ በኋላ ባለፈው አመት ነሐሴ ላይ ነው። ፓምፔዮ ሰኞ ዕለት ጉብኝታቸውን ከእስራኤል በጀመሩበት ወቅት ከጠቅላይ ሚኒስትር ቤንጃሚን ኔትናሁ ጋር ተገናኝተዋል። በወቅቱ ባደረጉት ንግግርም አሜሪካ ከተባበሩት አረብ ኤምሬትስ ጋር ያላትን የመሳሪያ ልውውጥ ስምምነት በመጠቀም በመካከለኛው ምስራቅ የእስራኤል ወታደራዊ የበላይነት እንዲጠበቅ እንደምትጥር ተናግረዋል። አሜሪካ ለእስራኤል ወታደራዊ ቴክኖሎጂና ስልታዊ ድጋፎችን የማድረግ የሕግ አስገዳጅነት አለባት ያንን ማክበራችንን እንቀጥላለንም ብለዋል። ፓምፔዮ አክለው አሜሪካ ከተባበሩት አረብ ኤምሬትስ ጋር በጸጥታ ጉዳዮች ላይ ከ20 ዓመት በላይ አብራ መስራቷንና ወታደራዊ ድጋፍ እንደምታደርግም ገልጸዋል። ፓምፔዮ በመጪው ቀናት ወደ ባህሬንና የተባበሩት አረብ ኤምሬትስ እንደሚጓዙና የቀጠናው የሰጥታ ጉዳይ እንዲሁም እስራኤል በአካባቢው ካሉ አረብ ሀገራት ጋር ያላት ግንኙነት የሚጠናከርበት ጉዳይ የመወያ አጀንዳቸው እንደሚሆን ተገልጿል። የማሊን የሽግግር መንግስት አወቃቀርን አስመልክቶ በወታደራዊ መፈንቅለ መንግስት መሪዎች እና በምዕራብ አፍሪካ ሸምጋዮች መካከል ለሶስት ቀናት ሲካሄድ የቆየው ንግግር ስምምነት ላይ ለመድረስ አልቻለም። የምዕራብ አፍሪካ የኢኮኖሚ ማህበረሰብ ሸምጋይ ቡድን መሪ የቀድሞው የናይጀሪያ ፕሬዚደንት ጉድላክ ጆናታን ከማሊ ፕሬዚደንት ቡባካር ከይታ ጋር ለመነጋገር እንደተፈቀደላቸው ትላንት ተናግረው ነበር። ፕሬዚዳንቱ ባለፈው ሳምንት ከስልጣን እንደሚወርዱ ካስታወቁበት ጊዜ አንስቶ በመፈንቅለ መንግስት መሪዎቹ ቁጥጥር ስር ይገኛሉ። ከይታ ከስልጣን አልተወገድኩም፣ ወደ ስልጣን መመለስም አልፈልግም፣ በፍጥነት በዲሞክራሲያዊ መንገድ ወደ ተመረጠ መንግስት እንድንመለስ ነው የምፈልገው ማለታቸውን ጆናታን ጠቁመዋል። ጆናታን በተናገሩት መሰረት በምዕራብ አፍሪካ ኢኮኖሚ ማህበረሰብ መልዕክተኞችና ህዝብን የማዳን ብሔራዊ ኮሚቴ የሚል ስያሜ ባላቸው የመፈንቅለ መንግስቱ መሪዎች መካከል በተለያዩ ነጥቦች ላይ ስምምነት አድርገዋል። ባልተስማሙባቸው ነጥቦች ላይ ደግሞ ወታደሮቹ እንዲያስቡባቸው ልኡካኑ ጠይቀዋል። የመፈንቅለ መንግስቱ መሪዎች ቃል አቀባይ መጀር ኮሎኔል እስማኤል ዋጊው የኢኳስ መሪዎች የሽግግሩ መንግስት አወቃቀር ላይ ሀሳባቸውን ሰጥቷል። ስለ ሽግግሩ መንግስት አመሰራረት የመጨረሻ ውሳኔ የሚሰጡት ግን የሀገሪቱ ተወላጆች ናቸው ብለዋል አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው ኬንያ ውስጥ የኮሮና ቫይረስ መዛመትን ለመቆጣጠር ሲባል ሰዎች በቤታቸው አካባቢ እንዲወሰኑ ከተገደቡበት ጊዜ ወዲህ በልጃገረዶች ላይ አስገድደው የመድፈርና የወሲብ በደል የመፈጸም ተግባር እየጨመረ መሄዱን የሀገሪቱ ባለስልጣኖች እና የረድኤት አገልግሎቶች አስገንዝበዋል አብዛኛውን ጊዜ እንዲህ አይነቱን በደል የሚፈጽሙትም ዘመዶቻቸው መሆናቸውን ጠቁመዋል። ኬንያ ውስጥ በቫይረሱ ምክንያት ትምህርት ቤቶች ከተዘጉበት ጊዜ አንስቶ ልጆች በቤታቸው አካባቢ በመሆናቸው ሊጠብቋቸው በሚገባ ዘመዶቻቸው ሳይቀር ስለሚደፈሩ አንዳንድ ናይሮቢ ያሉ መሄጃ ያጡ ሴቶች የሚጠለሉባቸው ቦታዎች ከቤተሰቦቻቸው በሸሹ ልጆች እንደተጣበቡ ተገልጿል። የኬንያ የጤና ሚኒስቴር በሀገሪቱ ዙሪያ ቢያንስ አምስት ሺህ የሚሆኑ ሴቶች የወሲብ ጥቃት እንደተፈጸመባቸው የሚያሳዩ ዘገባዎች እንደደረሱት ገልጿል። ከእነሱም 65 ከመቶዎቹ ከ18 ዓመት ዕድሜ በታች መሆናቸውን፣ አብዛኞቹ ደግሞ በድህነት የሚኖሩ እንደሆኑ የሚኒስቴር መስሪያ ቤቱ ተናግሯል። አፍሪካ ውስጥ 47 ሀገሮችን ያቀፈው ቀጠና ከፖሊዮ ወይም ከሕፃናት ልምሻ በሽታ ነፃ መሆኑን የሚያሳይ ምስክር ወረቀት ትናንት ማግኘቱ ታውቋል። ፖሊዮን በማስወገድ ተግባር አዝግማ የነበረችው ናይጀሪያ ከበሽታው ነፃ መሆኗ ከታወቀ በኋላ ነው በቀጠና ደረጃ ምስክር ወረቀት የተሰጠው። ለሶስት ተከታታይ ዓመታት ናይጀሪያ ውስጥ የፖሊዮ በሽታ እንዳልተገኘ ተዘግቧል። በሀገሪቱ በፖሊዮ ተይዘው የነበሩት ናይጀሪያውያን አሁንም ተግዳሮቶች ባይለያቸውም ሀገራቸው ከበሽታው ነፃ መሆኗ እንዳስደሰታቸው ገልጸዋል። በደስታ እያከበሩት መሆኑም ተዘግቧል። በመጨረሻም የዩናይትድ ስቴትስ የውጭ ጉዳይ ፖሊሲ ካለፉት አራት ዓመታት ወዲህ ከሞላ ጎደል ሙሉ በሙሉ በፕሬዝደንት ትራምፕ የውጭ ግንኙነት አያያዝ ላይ የተመሰረተ መሆኑ ተገልጿል። አዲስ የንግድ ግንኙነትን፣ በዓለም አቀፍ ድርጅቶች ላይ ያለው ጥርጣሬን፣ በውጭ ሀገራት የተመደቡት ወታደሮች መቀነስን ያካትታል። ሪፑብሊካዊው ፓርቲ በኮሮና ቫይረስ መዛመት ምክንያት በያዝነው ዓመት በዘልማድ የሚያደርገውን አዲስ የድርጅቱ መርሃ ግብርን አልቀየሰም። በተለመደው አሰራር መሰረት የፓርቲውን ራዕይና ፖሊሲን በኦፊሴል የሚያመላክት ነበር። ነገር ግን ሪፑብሊካዊው ፓርቲ ትላንት ሻርለት፣ ሰሜን ካሮላይና ላይ ባደረገው ጉባኤ አዲስ ፕሮግራም ለማውጣት መቻሉን ጠቁሟል። ሙሉ በሙሉ በትራምፕ አስተዳደር አጀንዳ የተደገፈው መሆኑ አያጠራጥርም ተብሏል። ሌሎች የውጭ ፖሊሲ ግቦቹ የአሜሪካ ወታደሮችን ወደ ሀገራቸው መመለስና በቻይና ላይ መተማመኑን ማቆም የሚሉ መሆናቸውን በትላንቱ ጉባኤው ጠቁሟል። አድማጮች የምሽት ዜናችን እዚህ ላይ ያበቃ። መልካም ምሽት። አመሰግናለሁ። አዳነች ለዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ ሀያ አምስት ሜትር ባንድ በ11695 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ነሐሴ 19 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በዚህ ዓመት ከመስከረም እስከ የካቲት በነበሩት ስድስት ወራት በከፍተኛ ትምህርት ማዕከላት ውስጥ የተፈጠሩትን ግጭቶች በተመለከተ 54 ገጽ ያለው የጥናት ሪፖርት ወጣ። በዩኒቨርሲቲዎች ውስጥ ምን ያህል ግጭቶች ተከሰቱ? ለምን ተከሰቱ? የሚለውን ነው ለመዳሰስ የሞከር ነው። ግን መሰረታችንን ያደረግነው በሁለተኛ ምንጮች ወይም ከሚዲያዎች ላይ ተመርኩዘን ነው ማለት ነው። ይህንንም ያደረግንበት ዋነኛ ምክንያት የግጭት አዘጋገቦቹ እራሳቸው ምን ይመስላሉ፣ ምን ያህል ሽፋን እያገኙ ነው፣ አብረን መዳሰስ ስለፈለግን ነው ማለት ነው። የመብቶችና ዲሞክራሲ እድገት ማዕከል ዳይሬክተር አቶ በፍቃዱ ኃይሉ ናቸው የሰማችኋቸው። ይዘናቸዋል በዚህ ምሽት አሁን የዛሬ የኢትዮጵያና የዓለም ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ ሪፐብሊካኖች ለአራት ቀናት የሚዘልቀውን ትናንት የጀመሩትን የፓርቲያቸውን ብሔራዊ ጉባኤ ሰሜን ካሮላይናዋ ሻርለት ከተማ እያካሄዱ ናቸው። በመጪው ምርጫ ፕሬዝደንት ዶናልድ ትራምፕ ለሁለተኛ የስልጣን ዘመን ፓርቲያቸውን ወክለው እንዲወዳደሩም ጉባኤተኞቹ በይፋ አጭተዋቸዋል። ዩናይትድ ስቴትስ በኮቪድ-19 ወረርሽኝና በኢኮኖሚ ድቀት ክፉኛ በተጎዳችበት በዚህ ወቅት በሪፐብሊካን ፓርቲው ብሔራዊ ጉባኤ ላይ የቀረቡት ተናጋሪዎች የዴሞክራቲክ ፓርቲው እጩ ጆ ባይደን የተመረጡ እንደሆን ይብሱን የጨለመ ጊዜ ይመጣል ሲሉ አስጠንቅቀዋል። ማይክ ኦሱሊቫን ከሎስ አንጀለስ ያጠናቀረውን ዘገባ ቆንጅታ እየታቀርበዋለች። ሰሜን ካሮላይና ሻርለት ከተማ ላይ ቁጥሩ አነስ ባለ ታዳሚ የተከፈተው የሪፐብሊካን ፓርቲው ብሔራዊ ጉባኤ በከፊል በአካል በከፊልም አስቀድሞ በተቀረጹ ንግግሮች ነው የተጀመረው። የፓርቲው ተወካዮች ለፕሬዝደንት ትረምፕ ድጋፋቸውን አውጀዋል። የሮድ አይላንድ ክፍለ ግዛት የፓርቲ ተወካይ ሊያን ሴኒክ አንዷ ነበሩ። የትንሽቱ የሮድ አይላንድ ስቴት ታላቆቹ ልዑካን በኩራት በአንድነት ቆመን አስራ ዘጠኙን ድምጻችንን ለፕሬዝዳንት ዶናልድ ጄ ትራምፕ ሰጥተናል። የሻለቱ ምሽት ፊቱን ወደ ዋሽንግተን ሲያዞር በጉባኤው ላይ የተናገሩት ሁሉ በተከታታይ የፕሬዝደንት ትራምፕን የኮቪድ-19 ወረርሽኝና የኢኮኖሚ አያያዝ ትክክለኝነት በመናገር ተሟግተውላቸዋል። በዲሞክራቲክ ፓርቲው ብሔራዊ ጉባኤ ላይ እንደታየ ሁሉ በዚህኛውም ጉባኤ አፍሪካውያን አሜሪካውያንና መሰረታቸው ላቲን አሜሪካ የሆኑ አሜሪካውያን ጉልህ ቦታ ይዘው አምሽተዋል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ነበሩት አምባሳደር የነበሩት ሕንዳዊት አሜሪካዊቱ ኒኪ ሄሊ ከተናጋሪዎቹ አንዷ ነበሩ። እድሜ ልካቸውን ሰርተው ያገኙት የስራ ፍሬያቸው አይናቸው እያየ የጋየባቸው ጥቁሮቹ የአነስተኛ ንግድ ባለቤቶች ጉዳት ይገባናል። በየመጫወቻ ሜዳው ላይ በጥይት የተገደሉት ጥቁሮች ልጆችም ሕይወት ያገባናል። ፕሬዚደንት ዶናልድ ትራምፕ በዋይት ሀውስ ኮቪድ-19ን በግንባር እየተዋጉ ያሉ ሰራተኞችን ተቀብለው ሲያነጋግሩ ታይተዋል። ትራምፕ በፕሬዝደንትነት ያከናወኗቸውን ስራዎች በመዘርዘር ሲያወሱ ለፌዴራል ፍርድ ቤቶች ወግ አጥባቂ ዳኞችን መሾማቸውን አስታውሰው ጆ ባይደን ቢሆኑ አያደርጉትም ሲሉ ተደምጠዋል። The radical left will demand that he ጽንፍ የረገጡ ግራ ክንፍ አቋም አቀንቃኞች የለየላቸውን ግራ ክንፍ ጽንፍ የያዙ እብድ ያሉ ዳኞችን ለጠቅላይ ፍርድ ቤት ካልሾምክ ብለው ይይዟቸዋል። ያኔ የአሜሪካ ሕልማችሁ አለቀለት ማለት ነው። ዲሞክራቶች ፕሬዝደንቱን በዚህ በኮቪድ-19 ወረርሽኝ ጊዜ የሀገሪቱን የፖስታ አገልግሎት እንዲጓተት ሊያደርጉ የሚሞክሩት ጆ ባይደንን ሊመርጡ የሚችሉ መራጮችን ድምጽ በማፈን እሳቸው በድጋሚ እንዲመረጡ ለማመቻቸት ነው ብለው የወነጅሏቸዋል። ትረምፕ በበኩላቸው በፖስታ ቤት በኩል ድምፅ ይሰጥ የሚለው የዲሞክራቶች ሴራ ሲሉ የገለጹት ምርጫውን ለመጭበርበር ሊያጋልጠው ይችላል ሲሉ ይከሳሉ። This is the greatest scam in the history of politics. ይሄ በፖለቲካ ታሪክ ውስጥ ከምንጊዜውም የከፋ የማጭበረበር ተግባር ነው። በእኛ አገር ብቻም ሳይሆን በተቀረውም አካባቢ ነው የምላችሁ ደግሞ ተበደል ይላሉ። ዲሞክራቶች ክሱን ከእውነት የራቀ ብለው ያጣጥሉታል። የሻርለቱ የሪፐብሊካን ፓርቲ ጉባኤ የጥቁሮች ህይወት ያገባናል ብላክ ላይቭስ ማተር ንቅናቄ በአገር አቀፍ ደረጃ ያካሄዳቸው የተቃውሞ ሰልፎች ላይም ትኩረት አድርጓል። በሴንት ሉዊስ ከተማ በተቃዋሚ ሰልፈኞች ጥቃት ሊፈጸምብን ነው በሚል ስጋት ሽጉጥና ጠመንጃ የመዘዙት ባልና ሚስት ከምሽቱ ተናጋሪዎች መካከል ነበሩ። ፐትሪሺያ ምክሎስኪ እንዲህ ብለዋል ማህበረሰቦቻችን ውስጥ ሁከትና ትርምስ ማስፋፋቱ አላረካቸውም። ከከተሞች ወጣ ያሉ መኖሪያዎችን እንዳለ ማውደም ነው የሚፈልጉት። በአብዛኞቹ የመራጭ አስተያየት ግምገማዎች ጆ ባይደን ሚስተር ትራምፕን እየመሯቸው ነው። ይሁን እንጂ የምርጫ ውጤት የሚመረኮዘው እንደ ሚሽጋን ባሉት ሁለቱም ፓርቲዎች ተመጣጣኝ ደጋፊ ባላቸው ቁልፍ ክፍለ ግዛቶች ማንኛው ወገን ብዙ መራጭ ወጥቶ ድምፅ ይሰጥለታል የሚለው ይሆናል። ሮብ ስቲል የሚሽጋን የሪፐብሊካን ፓርቲ ተወካይ ናቸው፣ እንዲህ ይላሉ። ሚሽጋን ውስጥ ባለፈው ምርጫ ካገኙት የበለጠ ድምጽ ያገኛሉ ብዬ ጠብቃለሁ። በኢነርጂ ፖሊሲዎቻቸው፣ በኢንዱስትሪ አምራች ዘርፍ ፖሊሲዎቻቸው እንዲሁም በንግድ ስምምነቶቻቸው ሚሽጋን እንዲሁም የላይኛው ማዕከላዊ ምዕራብ ሚድዌስት አካባቢዎች እጅግ በጣም ተጠቅመዋል። እናም ከዛሬ ጋር በሚቀጥሉት ሶስት ምሽቶች ሪፐብሊካኖች ስለ ፖሊሲዎቻቸውና ራዕዮቻቸው በማስረዳት ሙግታቸውን አቅጣጫ ለማስያዝ ይሞክራሉ። ከዚያም የምረጡኝ ዘመቻው ተጧጥፎ ይቀጥላል። መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ ቆንጂት። የመጽሔቱ ክፍለ ጊዜ ይቀጥላል። የትግራይ ክልል መንግሥት የምርጫ ካርድ አልወሰዳችሁም በማለት በሳምንት ውስጥ ከሁለት መቶ እስከ ሶስት መቶ የሚደርሱ ሰዎችን አስሮብናል ሲል የወልቃይት የአማራ ማንነት አስመላሽ ኮሚቴ ክስ አሰምቷል። ያለ ፍላጎታችን የምርጫ ካርድ እንድንወስድ እየተገደድን ነው ያሉ የጠገዳ አካባቢ ነዋሪዎችም አሉ። አስቴር ምስጋናው ዘገባ ይዛለች። ወልቃይት አማራ ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ እንደሚሉት እርስቱ የተነጠቀው ማንነቱ የተወረሰው የአካባቢው ህዝብ አሁንም አስቸጋሪ ህይወት እየገፋ ነው። እሳቸው እንደሚሉት በተለይ በአሁኑ ሰዓት የትግራይ ክልል መንግስት ሊያካሄድ ላሰበው ይህ ህገ መንግስታዊ ምርጫ የአካባቢውን ነዋሪዎች በግዳጅ የምርጫ ካርድ ውሰዱ እያለ ይገኛል። ማንነታችን አማራ ነው ያሉ ሰዎችን እያሰረና እያሳደደ ነው ይላሉ ኮሎኔል ደመቀ ዘውዱ። በግዴታ እንዲመጡ እየታሰሩ እየተቀጡ ነው ያሉ እና ከአዳር ወስድም ብሏል። ያልተመዘገበ አምስት መቶ ብርና ስድስት ወር ስራት ካርድ ወስደው ደግሞ በምርጫ ቀን ካልተገኙ አምስት ሺህ ብርና ስድስት ወር ስራት የሚል የራሳቸው ህገወጥን ደንብ አቋቀው ማህበረሰብ አሁን በዚህ ምክንያት ትላንትና ብቻ ከሰባ ሰዎች በላይ ታስረዋል። ሳምንቱ ሲደመር ከሁለት መቶ ከሶስት መቶ ህዝብ በላይ ነው። በቤት ውስጥ ገብቶ ያለ እንዲህ አይነት ሰውካው እናም ጭራሽም ታይቶ የማይታወቅ ማይሰገድ የሚባል አካባቢ ካምፕ ገብተው የታጠቁ ሰዎች ሌሊት አንድ ሰው ቀርቅጠው ገድለው ሁለት ሰው አቁስለዋል። እነ እነት ሰዎች የተገቢ ሰዎች ናቸው። በእርግጥ በረሃ ነው ቦታው ስለዚህ እነዚህ ደግሞ የልዩ ኃይል ናቸው ሌሊት መጥተው የደበደቡ ነው የሚሉት እስከዚህ ወደ ግል ወርደው በመበቀልም ጭምርም ስራ እየሰሩ እንደሆነ ማህበረሰቡ እንደ ጠላት ታይቶ እንደሆነ በየቀኑ የሚደሰን ሪፖርት ነው። የጠገዴ ነዋሪ የሆኑት አቶ ሰጤ ሞላ ደግሞ በአካባቢው የሕወሓት ካድሬዎች ከአብይ መንግስት ጋር ተስማምተናል እያሉ የምርጫ ካርድ እንድንወስድ እያጭበረበሩና እያስገደዱን ነው ይላሉ። ቤተ ክርስቲያን ለመሳም ሃይማኖት ተቋም በሄደበት ቦታ እዛው እያከበው በግዳጅ እየሰጡት ነው ያሉ። ይሄ ቀረውን ደግሞ ያው አምስት፣ ስድስት ፖሊስና ጸረ ሽምቆችን በማሰማራት ቤት ለቤት እየዞሩ እየሰጡ ነው ያሉ። ቤት ያላገኙት ደግሞ በበረሃ ለእርሻ የተሰማርተ ያላገኟቸው ሰዎች ደግሞ እዛው እየቃሉላቸው እየመጡ እንደሆነ ነው መረጃው እየደረሰ ነው ያለ። ሌላው ደግሞ በጣም እየተጠቀሙበት ያለ ህብረተሰቡ ለምንድን ነው ካሰር ክልል እናንተ እንድታችን ምርጫ የምታደርጉ የሚል በጣም ተደጋጋሚ እየጠየቃቸው ስለሆነ ለዚህ መልስ ደግሞ በዚህ ሁለት ቀን አዲስ ስልት ይዘው መጥተዋል። አብይ አህመድ ፈቅዶልናል። መከላከያ ጋር ውይይት አድርገናል። ተፈቅዶልናል ማስመረጥ ትችላለች ተብሎ ተፈቅዶልናል እያሉ ህዝቡ በአዲስ መልክ ያደናገሩት እንደሆነ ያደራገሩት ነው ያለ። አሁን ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴር። በሌላ በኩል ደግሞ የትግርኛ ዝግጅት ክፍላችን ባልደረባ በትረስልጣን ያነጋገራቸው የምዕራብ ትግራይ ዞን የጸጥታ ኃላፊና የዞኑ ምክትል አስተዳዳሪ አቶ ሰቦህ አጎስ የቀረቡትን ክሶች አስተባብለዋል። ናይ ህዝብ ምዝገባ ዘግድድ የብሉ ዘዳፊ የብሉ ምግዳ መረጣ ኮይኑ ከመረጣ የ በቃ ኣግዲዶት መንግስት ባዕሉ ኣነ መራሕኩም ክብል የመራጮች ምዝገባ ማስገደድ የለውም። መግፋት ብሎ ነገርም የለውም። ማስገደድ ቢኖር እኮ ምርጫ ባላስፈልገም ነበር። መንግስት አለ ምርጫ እኔ ነኝ የማስተዳድራችሁ ማለት ይችል ነበር። ምርጫ ማድረግ ካለበት ግን ተመዝግቦ ካርድ ወስዶ የሚመስለውን ይመርጣል። አስገድደህ የምታስመርት ከሆነ የምርጫ ካርድ ወረቀቶችን ነው የምታባክነው። እንዲህ በማድረግ ሀገርም መንግስትም ምንም ማቆም አትችልም። ሁለት መቶና ሶስት መቶ ሰው ይቅርና ከመካከላችን አንድ ሰው በዚህ ምክንያት ታሰርኩኝ የሚያሰኝ ማስረጃ ያለው ሰው ከተገኘ እንጠየቅበታለን። አግዲድ ካደ መረጣለሁ ምስጢራዊ መረጣ ቆይ ከላይ ከዓ ማለት ምርጫ በግዳጅ ይደረጋል እንዴ? ሁለተኛ ምርጫ በምስጢር ነው የሚሰጠው። ከዚያም አልፎ ማስገደድ የሚመረጠው እንደ ስልት መጠቀም ከተፈለገ ነው። ህዝብን ዛሬ አስገድደህ እንዲመርጥ ብታደርገው መርጦሃል፣ መርትሃል ማለት አይደለም። ያንተ ሊሆን አይችልም። መከዳዳትን ነው የሚያስከትለው። ስለዚህ ዛሬ የምርጫ ካርድ አልወሰድክም ብሎ የሚያስገድድ አካል ካለ ከዛሬ ጀምሮ ስልጣኑ ይሸረሸራል ማለት ነው። ህዝባዊ መንግስትም ሳይሆን ሽፍታ ነው የሚሆነው። እኛ የምንቃወመው ይህንኑ ነው። ህዝብ መምረጥ አለበት ብለን የምንነጋገር ሆነን እያለ ተመልሰን ማስገደድ አንችልም። በነገራችን ላይ አልመዘገብም የሚል ሰው ካለም መብቱ ነው። ወደ ተከታዩ ዘገባ እናልፋለን። ኬንያዊው ያሲን ጁማ ኢትዮጵያ ውስጥ በስህተት ታስሮ እንደቆየ የሚነገረው የተሳሳተ መረጃ እንደሆነና የተያዘውም ለጥርጣሬ በሚያበቃ ማስረጃና በህግ መሰረት እንደሆነ የኢትዮጵያ ምክትል ጠቅላይ አቃቤ ህግ አስታውቀዋል። መለስካቸው አማህ ዝርዝሩን ይዟል። በተለያዩ የዜና ማሰራጫዎች በቀደመው ሳምንት ከእስር የተፈታው ኬንያዊ የያሲን ጁማ የፍቺ መንስኤ እስሩ ስህተት መሆኑን የኢትዮጵያ ባለስልጣናት ማመናቸው እንደሆነ ተደርጎ የሚገለጸው ከእውነት የራቀ መረጃ እንደሆነ በፌዴራሉ ጠቅላይ አቃቤ ህግ ጽህፈት ቤት ምክትል ጠቅላይ አቃቤ ህጉ ለቪኦኤ ተናገሩ። ምክትል ጠቅላይ አቃቤ ህግ አቶ ፈቃዱ ጸጋ ከቪኦኤ ጋር በስልክ ባደረጉት አጭር ቃለምልልስ እንዳብራሩት እነዚህ ዘገባዎች ይህን የተናገሩትን የኢትዮጵያ ባለሥልጣናት በስም ለይተው ባይጠቅሱም በድፍኑ

ፍርድ ቤት ዋስትና አክብሮለታል። ያ ዋስትና ቢከበርና ምርመራውን መቀጠል ብንችል ችግር የለውም በሚል ነው። ባለፈው እንዳነሳው ተጠርጥሮ የነበረበት ወንጀል አቶ ዘዋር ቤት ያሉ የቴክኖሎጂ ነገሮችን አግዟል በሚል ነው። እዛ ቦታ ላይ መጀመሪያ ራሱ እዛ ነው የአይቲ ባለሙያ ነው በሚል እሱ ይሆናል የሚል ተጠርጣሪ ነበረ። ከዛ ውጭ ሌላ ተጠርጣሪ ስላገኘን የበለጠ የቀረበውን ተጠርጣሪ ለትኩረት አድርጎ ጉዳይ በዋስትና ቢለቀቅ ለጊዜው ችግር አይኖርም የሚል ነው እንጂ መነሻው እስራቱ ሲፈጸም

ግን አቃቤ ሕግ ያሲን ጁማን በቁጥጥር ስር ሲያውለው ለጥርጣሬው በቂ መነሻና ማስረጃ አለው ማለት ይቻላል። ምንድን ነው ማስረጃችን የነበረው? እዛ ቤት ላይ የተዘረጉ ከኖርማል ከህጋዊ አሰራር ውጭ አገልግሎት የሚሰጡ የቴክኖሎጂ ነገሮች አሉ ተብሎ መረጃ ነበረ። እዚያ ስራ የሚሰራው ሰው ደግሞ ቤቱ ሁል ጊዜ አለ ከቤት ማይወጣም የሚል መረጃ ነበረ። ያ መረጃ መሰረት ያደረገ እዛ ቦታ ከነበሩት ውስጥ የአይቲ ባለሙያ ነኝ ያለው ሰው እሱ ነው እራሱ ስለዚህ መጀመሪያም የአይቲ ባለሙያ አለ የተለያዩ ስራዎችን የሚሰራለት የሚል ጥቆማዎች ነበሩ። እነዚያ ነገሮች ልክ ናቸው አይደለም የሚለውን ይዞ ለመመርመር የሚያበቃ ነገር ስለተገኘ ነው። ከራሱ ቃልም ነው ባዚ ከሌላም አይደለም ኦፍኮርስ ጋር ለወረቦ ደብርመት አሶሲሽን የቴክኖሎጂ አገልግሎት መስጠት እና የሚል ቃል ነው የሰጠው እራሱን በመከላከል ነገር ግን የሙያውን አምኗል በሚል ነው ተጥታሬ ተፈጥሮ ቁጥጥር ስር የሆነው ማለት ነው። ለቢቢሲ የሚዘግበው ኬንያዊው ኢማኑኤል ኢጉንዛም ከናይሮቢ ባስተላለፈው ዜና ያሲን ጁማ ጋዜጠኛና በፍሪላንስ ወይም በትርፍ ጊዜ ስራ ቅጥር የሚሰራ መሆኑን ያትተ ቢሆንም ለየትኛው የመገናኛ ብዙሃን ተቋም በጋዜጠኝነት እንደሚሰራ አልገለጸም። የያሲን ጁማ እውቁ ድምፃዊ አጫሉ ሁንዴሳ ከተገደለ በኋላ በተፈጠረው ሁከት እጃቸው አለበት ተብለው ከተያዙ ተጠርጣሪዎች መካከል ተገኝቶ በእስር ቆይቶ እንደነበረ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው። ወደ ተከታዩ የመጽሄት ዘገባ እናልፋለን። በሲዳማ ክልል ወረዳዎችና በሐዋሳ ከተማ የኮሮና ቫይረስ ስርጭት በፍጥነት እያሻቀበ መሆኑን የሲዳማ ክልል የህብረተሰብ ጤና ኢንስቲትዩትና የሐዋሳ ከተማ አስተዳደር ጤና መምሪያ አስታውቀዋል። ለቫይረሱ ስርጭት ዋነኛዎቹ ምክንያቶች የህብረተሰቡ መዘናጋትና በፌዴራል መንግስት የታወጀው የአስቸኳይ ጊዜ ሁኔታ መጣስ ናቸው ብለዋል። በሲዳማ ክልል ከሺህ በላይ ሰዎች ለቫይረሱ የተጋለጡ ሲሆን 854 አራቱ ሐዋሳ ከተማ ውስጥ የሚገኙ መሆናቸው ተገልጿል። ዮናታን ዘብዲዮስ ከሐዋሳ ተጨማሪ አለው። የሲዳማ ክልል ሕብረተሰብ ጤና ኢንስቲትዩት ዲሬክተር ዶክተር ማቴ መንገሻ እንዳሉት በክልሉ ባለፉት ሁለት ሳምንታት የኮሮና ቫይረስ በጣም በፍጥነት አሻቅቧል። ወደ ሰባት ሺህ ሰባት መቶ ሰማኒያ አራት ናሙናዎችን እንደዚህ ወሰናል። አምስት ቀን ማለት ነው። በነዚህ ቀናት ውስጥ እንግዲህ ሰባት መቶ አንድ የሚሆኑ ሰዎች በኮሮና እንደተጠቁ አረጋግጠናል። ከትናንት በነበረን መረጃ ወደ አንድ ሺ ሁለት መቶ ስድስት የሚሆኑ ሰዎች በኮሮና ምት መያዛቸውን በዚህ በአካባቢ ባደረግነው ምርመራ አረጋግጠናል። ከዚህ መነሻ ከበፊቱ ከነበረው ሳምንት ያለውን መረጃ ስታነጻጽር የአሁኑ አምሳ ስምንት ፐርሰንት ከፍ ይላለን። ለቫይረሱ ስርጭት ከፍተኛውን ድርሻ የያዙት የሕብረተሰቡ መዘናጋትና በፌዴራል መንግስት የታወጁ የአስቸኳይ ጊዜ አዋጆች መጣሳቸው ናቸው ነው ብሏል ዶክተር ማቴም አካባቢ ያደገ የነበረውን እርብርብ መካከል ላይ ስልጣን ሽግግሩን በተለያዩ ነገሮች ስለነበሩ ከዛ መነሻ ትኩረት ባለመስጠቱም ህመሙ መጠራት ችሏል ብለን ነው እንግዲህ የገመገም ነውና። የአዋሳ ከተማ ጤና መምሪያ ኃላፊ አቶ ሙንጣሻ ብርሃኑ በኩላቸው በአዋሳ ከተማም በቫይረሱ ስምንት መቶ ሀምሳ አራት ሰዎች እስከ ዛሬ ቀትር ድረስ መያዛቸውን ተናግረዋል። ከቅርብ ጊዜ ወዲህ ሁለት አላማ ያለው ዘመቻ ስርጭቱን ለመግታት የተካሄደ መሆኑንም ገልጧል። አንደኛ ለማህበረሰቡ ግንዛቤ ማስጨበጥ የንቅናቄ ስራ ስራ ላይ ትኩረት ይደረጋል። የማስከበሩን ጉዳይ በማጠናከር ማለት ነው። ሁለተኛው ግን የመግመራ አቅም ማሳደግና ና በተለየ ሁኔታ የተጋለጡ ሰዎችን የመለየት ስራ ላይ ትኩረት እንዲደረግ አገራዊ ዘመቻ በነዚህ በሁለቱ ጉዳዮች ላይ ያደረገ እየተሰራ ይገኛል። በእኛ ከተማም ሁለቱን ጉዳዮች በተለየ ሁኔታ እየሰራን እንገኛለን። በሃዋሳ ከተማ በቫይረሱ የተያዙ ሰዎች ቁጥር ያሻቀበትን ምክንያትም አቶ ሙንጣሻ ተናግሯል። ህብረተሰቡ የመስማትና የመተግበሩ ሁኔታ በጣም ከመጀመሪያው በጣም ደከም ያለ መዘናጋት አዝማማ በከፍተኛ ሁነ የተስተዋለ ስለሆነ በሽታው ስርጭት አስተዋጽኦ አድርጓል። ሁለተኛ እንደ ከተማ ከይዙ ከፍ ሊል የቻለበት ምክንያት የምርመራ አቅማችን በአንድ ወር ጊዜ ጊዜ ውስጥ ብቻ ከዚህ ቀደም በሁለትና ሶስት ወራት ከተሰራው እጥፍ የሚሆን ያህል ኬስ ተሰርቷል። በአዋሳ ከተማ ማረሚያ የ500 ሰዎች ናሙና ተወስዶ ከ100 በላይ ታራሚዎች በቫይረሱ መያዛቸውም ተናግሯል። ይህ ሊሆን የቻለው ሶርሱ ውጭ የገባው ለእነሱ አገልግሎት እየምንሰጥ ሌሎቹን ቼክ ሲናደርግ ብዙዎቹ ኔጌቲቭ ናቸው። ኔጌቲቭ የሆኑትን ለብቻ አደረግ፣ ፖዚቲቭ የሆኑትን ለየን፣ ህክምና ሰጠናቸው። በአዋሳ ኢንዱስትሪ ፓርክም ቫይረሱ የተሰፋፋ መሆኑንም ጠቁመዋል። በሐዋሳ ከተማ የኮሮና ቫይረስ በፍጥነት እንዲሰራጭ እያደረገ ያለው በጤና ባለሙያዎች የሚነገሩ የመከላከያ ዘዴዎችን አለመተግበራቸው ነው ያሉት ኃላፊው በሽታው በህብረተሰቡ ዘንድ በመስፋፋቱ የተዘጉ መንደሮች እንደነበሩ ተናግሯል። የመመርመሪያ ግብዓቶች እጥረት መኖሩን የገለጡት አቶ ሙንጣሻ የመመርመር አቅም ውስን በመሆኑ ነው እንጂ በሽታው አሁን ከሚገለጠው መጠን በላይ በከተማው መሰራጨቱን አስረድቷል። ይህ ትክክለኛ ነገር ነው። አሁን እኔ ኔጌቲቭ ነው ማህበረሰብ ኬዝ የለኝም ብሎ የሚያወራ ሁሉም ይመርምርና ይሄ ወይ የምርምረውን ቁጥር እንገረ ትክክለኛ ነገር ስለሆነ ማለት ነው። እኛ ጋር ሁለትና ሦስት ወራትን ስንቆይ ከሦስት ሺህ በታች መርምረን የነበረው በአንድ ወር ውስጥ እስከ አምስት ሺህ የሚደርስ ቁጥር መርምረናል። በዛ ያሉ ፖዘቲቮችንም አግኝተናል። ከላቦራቶሪ አቅም አንጻር ብዙ የሚያስቸግር ነገር የለውም። በርካታ ሰዎችና ምና ላይ መውሰድ የሚያስፈልግ ግብዓት ከተባለው ኮታ ከፍ ለዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። እያስተናገድኋችሁ ያለሁት ሶሎሞን አባተ ነኝ። ለዜናው አዳነች ፍስሐዬ ዋና አዘጋጅ ትዝታ በላቸው። አብረናችሁ እስከ ዝግጅቱ ፍጻሜ እንዘልቃለን ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ፣ ዝግጅቶቻችንን አዳምጡ፣ ተመልከቱ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ኦርኤን ኤምኦቢ አይ ላይ ታገኛላችሁ። አባችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በጥራት ማግኘት፣ መሳተፍ፣ መወያየት፣ ሀሳቦቻችሁን ማንሸራሸርም ትችላላችሁ። ወደ ተከታዩ ቅንብራችንን ዘልቃለን። የመጪው ዓመት የትምህርት ምዝገባ ነገ ነሐሴ 20 2012 ዓ ም እንደሚጀመር የትምህርት ሚኒስቴር አስታውቋል። በኮቪድ-19 ወረርሽኝ ምክንያት ካለፈው መጋቢት አንስቶ ዝግ ሆነው የቆዩት የኢትዮጵያ ትምህርት ቤቶች መቼ እንደሚከፈቱ ግን የተቆረጠ ውሳኔ የለም። ነገ የሚጀመረው ምዝገባ በመንግሥትም በግል ትምህርት ቤቶችም የሚካሄድ መሆኑን የትምህርት ሚኒስቴር የኮሚዩኒኬሽንስ ዳይሬክተር ሀረጓ ማሞ ለአሜሪካ ድምፅ ገልጸዋል። ፀሐይ ዳምጠው ዝርዝሩን ይዛለች። በ2013 የትምህርት ዘመን ተማሪዎች ለኮሮና ቫይረስ ተጋላጭ እንዳይሆኑ ዝግጅት እየተደረገ መሆኑን የትምህርት ሚኒስቴር የሕዝብ ግንኙነት ኃላፊ ወይዘሮ ሀረግ ማሞ ለአሜሪካ ድምጽ ገልጿል። የቀጣዩ ዓመት ትምህርት ምዝገባ ከነሐሴ 20 ቀን 2012 ጀምሮ በመንግስትና በግል ትምህርት ቤቶች እንደሚጀመር የገለጹት ኃላፊዋ ትምህርት ቤቶች የኮሮና ቫይረስ መከላከያ መንገዶችን ተግባራዊ እያደረጉ ምዝገባ እንዲያከናውኑ ተፈቅዷል ብሏል። ኮቪድን ከመከላከል ጋር ወይም ከስርጭቱ ጋር አያይዘን ተማሪዎቻችን ትምህርት ቤቶች በሚያወጡብላቸው ፕሮግራም አማካኝነት ትምህርት ቤት በመሄድ በአካል ነው ምዝገባ የሚያከናውኑት። ይህ ምዝገባ ሲከናወን እንግዲህ ለምሳሌ አንድ ትምህርት ቤት አንድ ሺህ ተማሪዎች ቢኖሩት እነዚህን አንድ ሺህ ተማሪዎች በአንድ ቀን አምጥቶ ሊመዘግባቸው አይችልም ማለት ነው። እነዚህን ተማሪዎች በተለያየ ካታጎሪ ከፋፍሎ ቢቻል በትምህርት ደረጃቸው አልፋቤቲካሊ በስም እንትናቸው ከፋፍሎ ተማሪዎች ወደ ትምህርት ቤት መጥተው ምዝገባቸውን እንዲያከናውኑ የማድረግ ስራ መሰራት አለበት ማለት ነው። እንግዲህ ይህንን እያንዳንዱ ትምህርት ቤት የራሱን የትምህርት ቤት ተጨባጭ ሁኔታ በመመልከት ፕሮግራም በማውጣት የኮቪድን የመከላከል ስርዓቱን በመተግበር ጭምር ነው። ምዝገባ እንዲከናወን እየፈቀድ ነው። የበሽታ ሁኔታ እየተስፋፋ ቢሆንም የትምህርት ዝግጅትና እንቅስቃሴ መጀመር አስፈላጊ ሆኖ መገኘቱን ነው ወይዘሮ ሀረቅ የተናገሩት። የሁለት ሺ አስራ ሁለት ከመጋቢት ወር ጀምሮ ትምህርት ቤት ውስጥ እየገቡ አይደለም። ብዙዎች በጣም በርካታ ጫና እየደረሰባቸው ነው። ያው ሁላችንም የምናያቸው የምንሰማቸው ነገሮች ስላሉ ማለት ነው። ተማሪዎች ከትምህርት ገበታ ውጭ ሆነው ይህን ያህል ጊዜ በመቀመጣቸው ሳይኮሎጂካሊ የሚጎዱት ጉዳት አለ። እሱን ታሳቢ በማድረግም ደግሞ አሁን የኮቪድ የመከላከል ስርዓታችን ኦልሞስት ተለማምደነዋል ማለት ይችላሉ። በተለይ ስርዓቱን በተመለከተ እና እኛም ደግሞ እንደ ትምህርት ዘርፉ አሁን በቀጣይ ምዝገባን በዚህ ከተከናወነ በኋላ ትምህርት ሲጀመር እንዲ ምን ተብሎ ነው የሚጀመረው የሚለው ነገር ራሱ የቻለ ፕሮቶኮል አለው። ፕሮቶኮሎቹ ያው ወደፊት እንግዲህ በደንብ ውሳኔ ካገኘ በኋላ ይፋ የምናደርገው ነው የሚሆነው። የእነዚህ ፕሮቶኮሎች ደግሞ ምንድን ነው ዋና የሚያነጣጥሩት ልጆቹን ከዚህ ከቫይረሱ በተለይ ከኮሮና ስርጭት ከመከላከል አንጻር ምንድን ነው ልናደርግ የሚገባው የሚል ነገር እኛም ዴይ ቱዴይ የተነጋገርንበት፣ ወደ ተግባር ሲለወጡ እንዴት ነው መተግበር ያለባቸው የሚለውን ነገር እኛም ኤክሰርሳይዝ እያደረግንበት ያለንበት ሁኔታ ስላለ ይህን ስርጭቱን ተከላክለን ልጆቻችን እንዴት ነው ወደ ትምህርት ገበታችን ሊመጡ የሚገባው የሚለውን ነገር ዘርፉ እንደ ዘርፍ ከላይ ጀምሮ እስከ ታች ድረስ ውይይትም እያደረገበት ስላለ ጥንቃቄውንም በተመለከተ እንዴት ነው ሊጠነቀቅ የሚገባው የሚለውን በተለይ ከዚህ ከትምህርት ከክፍል ሳይዙ ጋርም በመነሳት ከተማሪዎች ቁጥር ብዛትም በመነሳት ተማሪዎችንስ እንዴት አድርገን ነው በየትምህርት ቤቱ ልናስተምር የምንችለው? የመምህራንንስ ቁጥር እና የተመጣጠነ ነገር ከማምጣት አንጻር ሰፊ ስራ እየሰራ ያለ ነው፣ እኛ ማለት ነው። የመጀመሪያ ቅድመ ዝግጅቶችን እነዚህን እያከናወን ነው። ወይዘሮ ሀረግ አክለውም ወደ መማር ማስተማር ተግባር በሚገባበት ወቅት ለተማሪዎች ምቹ ሁኔታዎችን ለመፍጠር እየተሰራ ነው ብለዋል። የህዝብ ግንኙነት ኃላፊዋ ትምህርት ቤቶች ምዝገባውን ሲያካሂዱ ኮቪድ-19ን ለመከላከል የተቀመጡ መከላከያዎችን በሚገባ ተግባራዊ ማድረግ አለባቸው ብለዋል። ትምህርት የሚጀመርበት ቀን በቀጣይ እንደሚወሰንና ይፋ እንደምደረግም ገልጿል። የስምንተኛ ና አስራ ሁለተኛ ክፍል ሀገር አቀፍ ፈተና ጊዜን በተመለከተ ተከታዩን ሀሳብ ሰጥቷል። ፈተናው ይሰጣቸዋል እንደሚሰጥ ረዲ እናውቃለን መቼ እንደሚሰጥ ነው አሁን ቀኑ። ምክንያቱም ትምህርት ኦልሬዲ ይጀመር ተብሎ ሲጀመር ትምህርት ከተጀመረ በኋላ ትምህርት ከተጀመረበት ቀን በኋላ ባሉት አርባ አምስት ቀናቶች ለስምንተኛ ና ለአስራ ሁለተኛ ክፍል ተማሪዎች ያመለጧቸውን ዋና ዋና የሚባሉ ነጥቦችን ለተማሪዎቹ ካስጨበጥን በኋላ ነው ፈተናውን እንድንፈትን የምንጀምር የምናውቀው፣ እና መቼ እንደሚጀመር ሲጀምር አርባ አምስት ቀን ለተማሪዎቻችን የማጠናከሪያ ትምህርት ሰጥተን ዝግጅት እንዲያደርጉ አድርገን ከሚፈተኑባቸው የአፈታተን ስርዓቶች ጋር እንዲለማመዱ አድርገን ከዛ በኋላ ነው በቀጥታ ወደ የቀጣዩ የቀጣይ ዓመት የትምህርት ሂደት ስኬታማ እንዲሆንም ተማሪዎች፣ መምህራን፣ ወላጆችና መላው የትምህርት ማህበረሰብ የምተላለፉ መልክቶችን በመከታተልና ና ቫይረሱ ልተላለፍ የሚችልባቸውን መንገዶች ከወዲሁ በማስወገድ ጥንቃቄ ማድረግ ያስፈልጋል ብለዋል። አካላዊ ርቀትን ጠብቆ ለማስተማር የንጽህና መጠበቂያዎችን ከማዘጋጀት እና መሰል የኮሮና መከላከያ ተግባራትን ተግባራዊ ለማድረግ በሚያስችል መልኩ ቀደም ብለው ዝግጅት የሚደረግ የሚያስገባቸው ተግባራት መሆናቸውንም አስታውሷል። ለአሜሪካ ድምፅ አህድ አንቶነኝ ከአዲስ አበባ አመሰግናለሁ። ፀሐይ፣ ወደ ተከታዩ ዘገባ እንሸጋገር። አመሰግናለሁ ዮናታን። ተከታዩ ዘገባ ከዓመቱ የትምህርት ተቋማት ሁኔታ ጋር ያቆየናል። በያዝነው ዓመት ከመስከረም እስከ የካቲት በነበሩት ወራት በከፍተኛ ትምህርት ተቋማት ውስጥ የተፈጠሩትን ግጭቶች የሚመለከት ሀምሳ አራት ገጽ ያለው ሪፖርት በመብቶችና ዲሞክራሲ ማዕከል ይፋ ተደርጓል። ጥናቱ በተኮረባቸው ስድስት ወራት ውስጥ ብቻ የ አስራ ሁለት ተማሪዎች ሕይወት መጥፋቱ አምሳ ሰባት ተማሪዎች ከባድና ቀላል የአካል ጉዳት እንደደረሰባቸው የትምህርት መስተጓጎል መፈጠሩ የተገለጸ ሲሆን ህዳር ውስጥ ብቻ 16 ዩኒቨርሲቲዎች ውስጥ ግጭት መፈጠሩ ተጠቁመዋል። ግጭት መከላከል ላይ የትምህርት ተቋማቱ ትኩረት ሰጥተው አለመስራታቸው፣ የፖለቲካ ግለት እንዲሁም ማህበራዊው ሚዲያ ትልቅ ሚና እንደሚጫወቱ ጥናቱ አመላክቷል። ኤደን ገረመው የማዕከሉን ዳይሬክተር አቶ በፍቃዱ ኃይሉን አነጋግራ ተከታዩን ዘገባ አሰናድታለች። የመብቶችና ዴሞክራሲ እድገት ማዕከል በዛሬው ዕለት በ28 ዩኒቨርሲቲዎች ዙሪያ የሰራውን ጥናት ይፋ አድርጓል። ጥናቱ በሁለተኛ ደረጃ የመረጃ ምንጭ ማለትም መደበኛ መገናኛ ብዙሀንን መነሻ ያደረገ ነው። የማዕከሉ ዳይሬክተር አቶ በፍቃዱ ኃይሉ ጥናቱ በሁለተኛ ደረጃ የመረጃ ምንጮች ላይ ትኩረቱን ያደረገው የግጭት አዘጋገብ ሁኔታንም አክሎ ለማጤን እንዲረዳ ጭምር ነው ይላሉ። ጥናቱን ያደረግነው የዩኒቨርሲቲ ግጭቶች ዙሪያ ነው። በሁለት ሺ አስራ ሁለት ዓመት እና በአመቱ በዩኒቨርስቲዎች ውስጥ ምን ያህል ግጭቶች ተከሰቱ ለምን ተከሰቱ የሚለውን ነው ለመዳሰስ የሞከርነው። ግን መነሻችንን ወይም መሰረታችንን ያደረግነው በሁለተኛ ምንጮች ወይም ሴኮንደሪ ሶርሰስ ላይ ነው፣ ከሚዲያዎች ላይ ተመኩዘን ነው ማለት ነው። ይህንን የሚያደረግንበት ዋነኛ ምክንያት የግጭት አዘጋገቦቹ ራሳቸው ምን ይመስላሉ፣ ምን ያህል ሽፋን እያገኙ ነው፣ አብረን መዳሰስ ስለፈለግን ነው ማለት ነው። በጥቅሉ ሀያ ስምንት ዩኒቨርስቲዎች ውስጥ በሁለት አስራ ሁለት አመተ ምህረት በተለይ ከጥቅምት አራት ጀምሮ እንደተከሰቱ አስተውለናል ወይም መረዳት ይችለናል ማለት ነው። እና በዚህም ብዙ ጉዳቶች ደርሰዋል። የነፍስ መጥፋት፣ ቀለል እና ከባድ አካላዊ ጉዳቶች ደርሰዋል። ከዛ ውጭም ደግሞ በርምት እርምጃ ተብሎ በጣም በርካታ ተማሪዎች በጊዜያዊነት ወይም ደግሞ እስከ ዘነቀቀው ከትምህርት ገበታ እንዲሰናብቱ ተደርገዋል። በመሀል ላይ የትምህርት መስትጓጎል ጓጉል ነበረ። ከዚህም ባሻገር ድባቡ በጣም ደፍርሶ ተማሪዎች ደህንነት የማይሰማቸው አንዳንዶችም እስከ ማቋረጥ የደረሱባቸው ሁኔታዎች አሉ። ግን ዞሮ ዞሮ እኛ በዚህ ዳሰሳችን የደረስንበት አንዱ ነገር ምንድን ነው? አስራ ሁለት ተማሪዎች ተገድለዋል። እና ይህንን ስናመሳክርም እኛ ከዜናዎቹ ሽፋን ያገኘ ነው ነው ስናመሳክርም የከፍተኛ ትምህርት እና ሳይንስ ሚኒስቴርም ያወጣው ቁጥር እንደዚያው ከሀምሳ ስምንት በላይ ተማሪዎች ቀላልና ከባድ ጉዳት ደርሶባቸዋል ወሎ ዩኒቨርሲቲ ሶስት ግጭቶች የተከሰቱበት ዩኒቨርሲቲ የነበረ በአንድ ዓመት ውስጥ ትሬድዋ ዩኒቨርሲቲ ደግሞ ሶስት ተማሪዎች የሞቱበት ዩኒቨርሲቲ። አቶ በፍቃዱ ጥናቱ እንደሚያሳየው ከሆነ በዩኒቨርሲቲዎች በሚፈጠሩ ግጭቶች ውስጥ በተሳታፊነት የሚጠረጠሩት ተማሪዎች ብቻ ሳይሆኑ መምህራንና የዩኒቨርሲቲው የአስተዳደር አካላት ጭምር መሆናቸውን ጠቁመው፣ በዚህ ምክንያት የታሰሩና የታገዱም መምህራንና የአስተዳደር አካላት መኖራቸውንም ያነሳሉ ነበረ። ዳር ወር ደግሞ ከሁሉም የበለጠ ብዙ ግጭቶች አስራ ስድስት ዩኒቨርሲቲዎች ግጭቶች ያስተናገዱበት ወር ነበረ። ይኸውም በጥቅምት ሰላሳ ወልዲያ ዩኒቨርሲቲ የተከሰተውን ተከትሎ መሆኑን መረዳት ችለናል። እና በዚህ ሳቢያ እኛ በደረስንበት እንኳን አስራ አምስት ተማሪዎች እና ሁለት አስተዳደር ሰራተኞች በግድያ ሙከራ ተጠርጥረው ታስረዋል ወይም ክስ ሶስት ምክትል ዩኒቨርሲቲ ፕሬዚዳንቶች አራት መምህራን እና ሀያ አምስት የአስተዳደር ሰራተኞች እንዲሁም የጤና ባለሙያ ከስራ ታግደዋል። ሁለት መቶ ሰላሳ ዘጠኝ በላይ ተማሪዎች በጊዜያዊነት ወይም ሙሉ ለሙሉ ከትምህርት ታግደዋል እና አርባ አምስት ከፍተኛ ተቋማት የሰዓት ላፊዎችን ተማሪዎቻቸው ላይ ጥለዋል። ይህንኛው እንግዲህ እኛ ከዩኒቨርሲቲዎቹ ጋር በተያያዘ የተለያዩ ሚዲያ ውስጠት ሪፖርት ያደረጉት ለማካተት የሞከር ነው። ሌላ ተጨማሪ ቁጥር ደግሞ ምንድን ነው የሳይንስና ከፍተኛ ትምህርት ሚኒስቴር ያወጣቸው ቁጥሮችን ነው። ለምሳሌ ያክል እርምጃ የተወሰደባቸው መምህራን ቁጥር አርባ አንድ ነው ይላል። እሱ የአስተዳደር ሰራተኞች ቁጥር ደግሞ ሁለት መቶ አርባ ነው የሚል መግለጫ አውጥተዋል። የታገዱትን ተማሪዎች ደግሞ ስድስት መቶ አርባ ነው ብለዋል። የታገዱትን ተማሪዎች ከእያንዳንዱ ዩኒቨርሲቲ ጋር በተያያዘ ሲገለጽ በተለያዩ ሚዲያዎች የዘገብ ነው ሁለት መቶ ሰላሳ ዘጠኝ ነው። ይህን ይመስላል በጥቅል ነው። ይህ በከፍተኛ የትምህርት ተቋማት ውስጥ የሚነሳል ግጭት የገመገመ ጥናት ማህበራዊ ሚዲያው በግለሰቦች መካከል የሚነሱ ጸቦችን በማራገብ እና ፖለቲካዊ ገጽታ በማላበሱ ረገድ ትልቅ ሚና እንዳለው ማመላከቱንም ገልጸው መደበኛ መገናኛ ብዙሃን ላይም ወገንተኝነት እንደሚታይ ያስረዳሉ። ሚዲያውን በተመለከተ የመጀመሪያው ለምሳሌ የጥቅምት ሰላሳው የወልዲያ ግጭትን በተመለከተ በርካታ ዘገባዎች አሉ። ዘገባዎቹ እርስ በርስ የሚጋጩ የሆኑባቸው ሁኔታዎች አሉ። በጣም ወገንተኝነት ይስተዋልባቸዋል። ከእንደገና ደግሞ አንዱና ሌላኛው የሚያወሩት የተለያየ ነው። በዛ ላይ የግል ግጭቶችን የነበሩትን የብሔር ግጭት አድርጎ የማራገብ አዝማሚያዎች ይታያሉ። ከዛ ውጭ ደግሞ ማህበራዊ ሚዲያም የማቀጣጠል ሚና ወደ ሌሎች ዩኒቨርሲቲዎች ጉዳዩ እንዲዛመት የማድረግ ሚናም እንዳለው አስተውለናል። አቶ በፍቃዱ በጥናቱ ውጤት ላይ በመመርኮዝም እስካሁን በባለድርሻ አካላት ዘላቂ የሆነ መፍትሔ አለመወሰዱንም ይጠቁማሉ። ከውጤቱ መረዳት የምንችለው እስካሁን ድረስ ዘላቂ የሚባለን እርምጃዎችም እየተወሰዱ እንዳልሆኑ ተረድተናል እና አሁን በተለይ ደግሞ በመጪው ዓመት ወይም ቀጥሎ ምርጫዎች ስለሚመጡ የፖለቲካ ሆትስፖት ወይም ደግሞ ማዕከል ነው የሚሆኑት እነዚህ ቦታዎች እና ግጭቶቹ በጣም በከፍተኛ ሁኔታ ፖለቲሳይዝ እየተደረጉ እና ኤትኒሳይዝ እየተደረጉ ሊባባስ ስለሚችሉ ቅድመ መከላከል ላይ ማተኮር አለበት። ትምህርት ቤቶች ወታደራዊ ካምፖች አደሉ። ሰዓት ላፊ በምናምን መታገድ የለባቸው። በዛ መልኩ ሳይሆን ነጻነትም ኤክሰርሳይዝ የሚደረግባቸው ተቋማት መሆን አለባቸው እና ስልጡን መንገድ ተማሪዎች እርስ በርስ እየተነጋገሩ ችግሮቻቸውን የሚፈቱባቸውን ክህሎቶች ጎናጸፉ ይገባል። መግቢያቸውም ላይ ተማሪዎች ገና ሲገቡ ብዝሃነትን እንዲረዱና እንዲቀበሉ የሚያደርጉ ስልጠናዎችና ትምህርቶች በኩርስም ደረጃ ቢሆን ሊሰጧቸው ይገባል። ከዛ በኋላም ግቢ ውስጥ በሚቆዩባቸው ጊዜያቸው ውስጥ ስልጡን ውይይት ባህል እንዲያዳብሩ እርስ በርስ የሚነጋገሩበትና ወደ ኃይል አማራጮች የማይሄዱባቸው የግለሰቦችን ሲነሱ የግለሰቡ የሆነው እንዲቀር ስራዎች መሰራት አለባቸው። ብዝሃነትን በተመለከተ የአስተዳደር ሰራተኞች ብዝሃነት በጣም ችግር አለ። ብዙዎቹ ዩኒቨርሲቲዎች ብዝሃነት የላቸውም። ስለዚህ እነሱንም ማስተካከል ያስፈልጋል። ይሄ እንግዲህ እኛ በዚህ መግለጫ ብቻ የተዳሰሰ ሳይሆን ከዚህ መግለጫ አመቱን ሙሉ በዩኒቨርሲቲ ተማሪዎች ግጭትና ሁኔታዎች ላይ ስንሰራ ከነበር ነውም በመነሳት ነው። የታገቱት ሴት ተማሪዎችንም በተመለከተ የተጣረሱ መረጃዎች በመገናኛ ብዙኃን መውጣታቸውን የጠቆመ ሲሆን አቶ በፍቃዱ ችግሩ በዋናነት ያለው ተማሪዎቹ መጀመሪያም ዩኒቨርሲቲውን ለቀው እንዲወጡ የተደረገበት ግጭት መሆኑን ይጠቁማሉ። ተሰውረዋል ሲባሉ የነበሩ ተማሪዎችንም በተመለከተ እንዲሁ ግጭት ዩኒቨርሲቲያቸው ውስጥ ተከስቶ ወደ ቤታቸው ሊሄዱ መንገድ ሲያቆራርጡ ተጠልፈዋል ነው የተባለው። አሁን ስለ እሱ ብዙ መረጃ ማግኘት ስላልቻለን ቢያንስ በሚዲያ ደረጃ እርስ በርሳቸው ይጋጩ የነበሩ በርካታ ሪፖርቶች ሲደረጉ ቆይተዋል። እነሱ በማቅረብ ለዳኝነትና ለሪከርድ ነው ያስቀመጥ ነው ማለት ነው። አቶ በፍቃዱ ሀይሉ ጥናቱን በመመርኮዝ የመፍትሄ ሀሳቦችንም እንዲህ ያነሳሉ። እንደ መፍትሄ ዩኒቨርሲቲዎቹ ብዙ ጊዜ ግጭት ሲነሳ ወዲያውኑ ትክክለኛውን ምክንያት ተናግረው ሚዲያዎች ወይም ዜጎች ምን እንደተከሰተ እንዲረዱ አያደርጉም። መዘግየት አለ ብዙ ጊዜ ማለት ነው። እና ዩኒቨርሲቲዎቹ የመጨረሻ ተናጋሪ ነው የሚሆኑት። ከእነሱ በፊት ማህበራዊ ሚዲያዎች እና ሌሎች ሚዲያዎች በስማ በለው ላይ የተመሰረተ ወይም በአንዳንድ ግለሰቦች አስተያየት ላይ የተመሰረተ መረጃ ያወጣሉ እና እዛ ላይ የተመሰረተ ግንዛቤ ሲፈጠር አደገኛ ነው የሚሆነው። ብዙ ጊዜ በተለይ መደበኛ ሚዲያዎች የተወሰነ ጥንቃቄ ያደርጋሉ በቂ ባይሆን፣ በማህበራዊ ሚዲያዎች ግን ግጭት አገናዛቢ አዘጋገብን በፍጹም አይከተሉም። እንደውም ያልሆነውን ሆነ ብለው ነገሩን ማባባስና ወደ ሌሎችም ዩኒቨርሲቲዎች እንዲዛመት የማድረግ ሚና ነው ያላቸው። ስለዚህ ሚዲያዎችን በተቻለ መጠን ከማህበራዊ ሚዲያ ላይ ያሻቸውን ከሚጽፉ ሰዎች ቀድመው መዘገብና እውነታውን ከሁለት ሶስት ወገኖች በማመሳከር ሪፖርት ማድረግ አለባቸው። እንዲሁም ዩኒቨርስቲዎቹ ፖሎ ርስፖንድ ማድረግ አለባቸው። የመብቶችና ዴሞክራሲ እድገት ማዕከል ዳይሬክተር አቶ በፍቃዱ ሀይሉ ሲያጠቃልሉም ትምህርት ቤቶች ሲከፈቱ በተደራጀ መልኩ በዘላቂነት ችግሮችን ለመፍታት ብዝሃነትን ማበረታታት እንደሚያስፈልግም ጠቁመዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አመሰግናለሁ፣ ኤደን ለዘገባው። ተከታዩ ዘገባ ወደ ዩናይትድ ስቴትስ ኢትዮጵያውያን ይወስደናል። በዩናይትድ ስቴትስ ቨርጂኒያ ግዛት ኢትዮጵያውያን እና ትውልደ ኢትዮጵያ በብዛት ይኖሩበታል ተብሎ በሚታወቀው አሌክዛንድሪ አውራጃ ውስጥ በምትገኘው ኪዳነ ምሕረት ቤተ ክርስቲያን ኮሮና ቫይረስ በመሰራጨቱ ጉዳት መድረሱ ተነግሯል። አንዲት የቤተ ክርስቲያኒቱ አገልጋይ የነበሩ ሴት በኮቪድ-19 ምክንያት ሲሞቱ አራት ካህናትና አገልጋዮችን ጨምሮ ቁጥራቸው በውል ያልታወቀ ሰዎች ለቫይረሱ መጋለጣቸው ታውቋል። በዚህ የተነሳም የአሌክዛንድሪያ ጤና መምሪያ ለቤተ ክርስቲያኒቱ ምእመናንና ለማህበረሰቡ በላከው ማሳሰቢያ ከኦገስት 14 እስከ 17 ባሉት አራት ቀናት ውስጥ ወደ ቤተ ክርስቲያኒቱ ህንፃ የገባ ሰው በሙሉ ለኮሮና ቫይረስ የተጋለጠ ሊሆን እንደሚችል አስጠንቅቋል። በመሆኑም በአስቸኳይ ራሱን ከማንም እንቅስቃሴ አቅቦ ለ14 ቀናት በቤቱ እንዲቀመጥ። እንዲቀመጥና ራሱን ከበሽታው የህመም ምልክቶች እንዲያዳምጥ መክሯል። በሰሜን አሜሪካ የዋሽንግተን እና አካባቢው ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ፋኖኤል ደግሞ በኪዳነ ምህረት ቤተ ክርስቲያን ብቻ ሳይሆን በተለይ በዚህ ሰሞን በተለያዩ የአሜሪካ ክፍለ ግዛቶች በሚገኙ አብያተ ክርስቲያን ተመሳሳይ ችግር እየተከሰተ ስለ መሆኑ ሪፖርት እየደረሳቸው እንደሆነ ገልጸው ማህበረሰቡ ብርቱ ጥንቃቄ እንዲያደርግ አሳስበዋል። የኪዳነ ምህረት ቤተ ክርስቲያን ምክትል አስተዳዳሪ ንና አቡነ ፋኑኤል ን ያነጋግራቸው ደረጀ ደስታ የሚከተለውን ዘግ ቧል የጤና መምሪያው ማሳሰቢያ በወጣ ሁለተኛው ቀን እሁድ ነሐሴ 22 ቀን ሁኔታውን ለማጣራት ወደ ኪዳነ ምህረት ቤተ ክርስቲያን አምርቼ ነበር። እንደ ወትሮ እሁድ ያውም በኪዳነ ምህረት በዓል ማግስት ቢሆን ኖሮ አነስተኛው የኪዳነ ምህረት ቤተ ክርስቲያን ግቢ በሰው የተሞላ መሆኑን መገመት ይቻላል። አሁን ግን ሁሉ ነገር ተዘጋግቶ በግቢው የሚታዩት ሰዎች ከሁለትና ሶስት አይበልጡም። ለብቻቸው ከተቀመጡት መካከል የቤተ ክርስቲያኒቱን አገልጋይ መምህር ወሰን ማመጫን አገኘኋቸው። በሀመረኖ ኪዳነ ምህረት ቤተ ክርስቲያን መምህር ነኝ፣ አገልጋይ ነኝ። እውነት ነው፣ የተፈጠሩ ችግሮች አሉ። ለዚህም ቤተ ክርስቲያናችን ሀመረኖ ኪዳነ ምህረት አምስት ወር በሙሉ በመጠንቀቅ ተጠንቅቀን አገልግሎት ሳናቋርጥ ለሕብረተሰቡም ጥንቃቄ አድርገው እንዲገለገሉ በማድረግ እኛም አገልጋዮች ራሳችንን በመጠበቅና በማስጠበቅ በማገልገል ላይ እንገኝ ነበረ ነገር ግን አሁን በአስራ አራት አካባቢ ይመስለኛል ቀኑ፣ አንዳንድ ህመም አብረን የምናገለግላቸው ካህናት አባቶቻችንም ላይ እንዲሁም የሚራዱን ህዝቡ ምእመናኑ፣ አንዳንድ ምእመናኖች ገብተው ስለነበረ ሰዓታት እየቆምን የእመቤታችን ክብረ በዓል በምናከብርበት ጊዜ በዚህ ጊዜ ህመም ታየ። ህመም ደግሞ ሲታይ ወደ ሕክምና የሄዱ ባልደረቦቻችን አሉ። ይሄ ነገር ታየ። በሽታው በኛ ውስጥ ታይቷል የመጥፎ በሽታ ኮሮና የሚባለው ሲሉን፣ ወዲያውኑ ምንድነው ያደረግ ነው ቤተ ክርስቲያኒቷን እኛው ራሳችን ዘጋን። ውጭ ላይ ደግሞ ለሚመጡት የውጭውንም በር ዘግተን አየለም ትንሽ ቀን ቤተክርስቲያኒቱን አጽድተን ለሚመለከተው አካል አሳውቀን ከዚያ በኋላ ደግሞ ቤተክርስቲያኒቱ አገልግሎት ትሰጣለች በሚለው በዚህ ተስማምተን ቤተክርስቲያኒቱን ዘግተናል። እንደሚባለው በየሚዲያው እንደሚናፈሰው ፖሊስ ቆሞ መንግስት ዘግቶታል ምንም አይነት እንደዚህ አይነት ነገር የለም። በቅርቡ ከኢትዮጵያ ተመልሰዋል የተባሉት የቤተ ክርስቲያኒቱ ዋና አስተዳዳሪ ቆሞስ መላከ ኪዳን አባት አደሰ ታመው ሆስፒታል ተኝተው የሰነበቱ መሆኑን የተነገረ ቢሆንም ትናንት ሰኞ ከሆስፒታል አገግመው መውጣታቸውን ገና በማገገም ላይ ስላሉ እረፍት ስለሚያስፈልጋቸው ማነጋገር እንደማይቻል እና ምክትላቸውን አቶ አወቀ ሀይሌን እንዳነጋግር ተነገረኝ የደብሮን ኃላፊ እናነጋግራለን ብለን ተስፋ አድርገን ነበር። እሳቸው ሆስፒታል ነበሩ በሚል ልናገኛቸው አልቻለም። አሁን በዚህ ምክንያት ነው እርስዎን የማነጋግሩት። እሳቸው ዛሬ መውጣታቸውን ሰምተናል። ልክ ነው። እሱ በምን ምክንያት ነበር ሆስፒታል የገቡት? እኛ ምንም ማሞኛል ብለው ነው። ብርድ ብርድ አለኝ ብለው ሄዱ። እዛ ቀረሙ። አሁን ደወልንላቸው። አሁን ተሽሎኛል ብለው መጥተው ከዚህ ከኮረናው ጋር የተያያዘ ነው? እንግዲህ ይህንን በግልጽ የምናውቀው ነገር የለም። ግን ያው እንደዚሁ ብርድ ብርድ አለኝ ከውጭ ስመጣ አውሮፕላን ላይ ብርድ መታኝ ብለው ነው ለእኛ ይሄን ተነገረን። ይሄ ነው። ከዛ በኋላ ያው አመማቸው፣ ወደ ሆስፒታል ሄዱ። እዛው ከርመው አሁን ወ ቤተ ክርስቲያን መጥተው ነበር ወይስ በዛው ነው የሄዱት? መጥተው ነበር ቤተ ክርስቲያን ሆነው ነው እንግዲህ፣ እዛው አንድ ሶስት አራት ቀን ድረው ነው ወዲያው ታመሙ፣ ሆስፒታል ሄዱ። ምን ያህል ሰው እንደታመመ ምን ያህል ሰው በዚህ ቫይረስ አሁን ከቤተክርስቲያኑ ከቤተ ክርስቲያኑ የምናውቀው አንድ አራት ሰው ነው። ሰዎች፣ አራት ሰዎች በግድ መያዛቸውን፣ ፖዘቲቭ መሆናቸውን እንትን ብለናል። ግን ሰው አርባም እያለ ያወራሉ። ግን አይደለም ትክክል አለ። ቤተ ክርስቲያኑ አገልጋዮቹ በሙሉ አራት ሰዎች ነው። ከአገልጋዮቹ ስንት አገልጋዮች ነው ያሏችሁ? እንግዲህ ሰበካ ጉባኤ ነው እዛ የሚሰሩት፣ አንድ አራት ናቸው ነው አምስት አሉ ሌሎች ደግሞ የሰበካ ጉባኤዎች ውስጥ ያሉ አብረን እየሄድን ዛው እንትን የምንል ሁላችንም። ከአምስቱና አራቱ የተያዙት ማለት ነው። ከአምስት ኖ አዎ፣ ከአምስቱ አራቱ አራቱን የሰማነው እንግዲህ እስካሁን ያለባቸው ተብሎ በእንትን የተባለው አራት ሰዎች ነው እኛ የምናውቀው። ከምዕመንስ ምን ያህል እናንተ የምታውቋቸው ምን ያህል ይሆናሉ? ምዕመን እኛ የምናውቀው የለም እና እኛ ምንም ከሌ ነው ብለን የምንለው የለም። ይመጣል ይሄዳል። እኛ የምናውቀው ምዕመኖችን አናቃቸው። ማንም ነው መጥቶ ቤተ ክርስቲያን ተሳልሞ ይሄዳል። ይህን ከሰማን በኋላ እኛ ግን ዘጋል። የአሌክዛንድሪያ የጤና ቢሮ ያወጣው ማስታወቂያ አይተውታል? ከዛ አይቼ አለሁ። ከዛ በፊት እኛም መጥተው አማክረው ነው እንትን ያለ የጤና ጥበቃው መጥቶ አነጋግረውኛል። ሁኔታውን ተነጋገርን። ምንድን ሆነ እንትን እንደዚህ እንደዚህ እናደርጋለን ብለው ነግረውኝ የሚያወጡትን መግለጫ በዚህ በዚህ መጀመሪያ ወረቀት እንስጣችሁና አድሎ አሉን። አይ እናንተው ብታደርጉት ይሻላል ብለናቸው እነሱ ነገሩን ምን እንደ ብለው እንደሚያወጡ ያው ያወጡትን በዛ በንትን ላይ ያወጡት ጤንነት ስንል እንትን ማድረግ አለብን በሚል እናንተ እንዲዘጋ ከወሰናችሁ በኋላ ነው ማለት ነው። ይሄ የሆነው ከተዘጋ ነው የመጡት። ወዲያው ይሄን ነገር እንደሰማን ዘጋ ነው። በስንት ቀን ልዩነት መጡን እነሱ? ሶስተኛው በአራተኛው ቀን ነው የደወሉልኝ። መጥተው እዛው እንትን ያደረጉት እንጂ ቤተ ክርስቲያኑ ድረስ መጥቶ ይዛ ጋ ያለ የወሰደባችሁ ያዘጋችሁ ኃይል ማንም ዝም ብሎ በፌስቡክ ቤተ ክርስቲያኑ እንትን ስለሆነ መንግሥት ዘግቶታል የሚያደርጉት እዛ የውሸት እንትን ነው። እሱ የተደረገው ትክክል አይደለም። እነሱ መጥተው አነጋገሩ እንደዚህ እናደርጋለን። ሌላ ፌስቡክ ነው ያለን ያወራ የነሱ በመግለጫው ላይ አውጥተውታል። ከእኛ ጋር የተነጋገሩትን እንትን ቤተክርስቲያኑ ሰው አይገባም ነበረ። ከዛ በኋላ ይህን ከሰማን በኋላ ችግሩን ማንም እንዳይገባ ብለን ለሰው ደህንነት ስንል ዘጋ ነው። ከዛ በኋላ ደግሞ አቡነ ፋኑኤልም ለሳቸውም ነገን ሁኔታውን አስረዳናቸው ናቸው። ከተረዱ በኋላ ያንን እኔ በእንትን አያወጣዋለሁ አሉ። አያወጣዋለሁ እንዲያወጡ እንትን አደረጉ። የአብያተ ክርስቲያናቱ የበላይና የዋሽንግተንና አካባቢው ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ፋኑኤል በቤተ ክርስቲያኑ የተከሰተውን አጠቃላይ ሁኔታ እንደሚከተለው ገልጸዋል። እና በዛው ተያይዞ በሙሉ ካህናቱ ያው ሁሉም ኳራንቲ ስለገቡ ያው ጠቅላላ ሌላ የሚተከም አገልጋይ ስለሌለ ያው አገልግሎት ተቋርጧል። ከሰበካ ጉባኤ ደግሞ ሁለት ተይዘዋል። ምግብ የሚያበስሉ ደግሞ ለካህናቱ ከነበሩ ሁለት የተያዙ እንዳሉ የነገሩኝ። እግዚአብሔር እንግዲህ ነፍሷን ይማር፣ በዛሬው ዕለት አንዷ በጽኑ ታካሚ ክፍል የነበረች አርፋለች ብለው ጠዋት ደውለውልኛል። እንግዲህ በምዕመናኑ በኩል ያው ሁሉም በየቤቱ ኳራንቲን እንዲሆን ስለታዘዘ ምን ያህል ሰው እንደተጎዳ፣ ሆስፒታል ምን ያህል እንዳለ መረጃው የለኝም። እነሱንም ጠይቂያቸው። እኛ ያው የራሳችንን ሰራተኞቹን እንጂ ህዝቡን ምርመራ አድርጉ ብለን ተናግረናል። ከዛ በኋላ እንዴት እንደሆኑ የእያንዳንዱ የመመለን ጉዳይ አልተከታተልንም። ሁላችንም ኳራንቲ ውስጥ ነው ያለ ነው ነው ያሉኝ። ግን በቤተ ክርስቲያኑ በኩል ይህንን ይመስላል። በዚህ ምክንያት አገልግሎቱ ተቋርጧል ማለት ነው እና በተለያዩ ቦታዎችም እየተከሰተ ነው። በዚህ ሰሞን እየሰማሁ ነው። ዛሬም እየሰማሁ ነው። ትላንትም ሰምቻለሁ። በተለያየ ስቴት በእኛም ብቻ ሳይሆን እንግዲህ ለእኔ እንደተረዳሁት እንደገባኝ አንዱ ያው ትልቁ ጥንቃቄ ጉድለት ነው። ሁለተኛ በዚህ በጾመ ፍልሰታ ረጅም የሆነ የሌሊት አገልግሎት አለ እና ካህናቱ ብቻቸውን በተወሰነ ቁጥር ማገልገል ሲገባቸው አንዳንድ ቦታ ላይ ምዕመናንም እንደዚህ ሰንበት ተማሪዎችም እየተቀላቀሉ ሌሊት ያድሩ እንደነበረ ሰዓታቱ ላይ መረጃ አለኝ። ስለዚህ ያ እንግዲህ በተዘጋ መስኮትና በር የታፈነ ስለሆነም ያው በቃለ ግዚያሩ በሚያገለግሉበት በሚያዜሙበት ጊዜም ያው ማስክ ስለማይኖር እንግዲህ በዚህ ምክንያት የተስፋፋ መስለኝ። እንግዲህ ደህና ሰላም ከርመን አሁን ይሄ ነገር በየቦታው የተሰማው ከዛ አንጻር ነው ብዬ የራሴ ግምት አለኝና እንግዲህ ይሄንን ይመስላል። ዞሮ ዞሮ ለህዝቡ ጥንቃቄ ተደርጓል። ያው የአሌግዛንድሪያም የሚመለከተው የመንግስት ክፍል ያው በተወሰኑ ቀናት ቀኖቹን ጠቅሶ ያው መረጃው ይኖርሃል ሰው ኳራንቲን ሊያደርግ ራሱንና እንዲመረመር ምክር ተሰጥቷል። እንግዲህ እዚህ ላይ ነው ያለው ሁኔታ ማለት ነው። ባጭሩ በወረርሽኙ ህይወታቸውን ያጡት የቤተ ክርስቲያኒቱ አገልጋይ ቤተሰቦች ትኩስ ሀዘን ላይ ስላሉ ምንም አይነት መግለጫ መስጠት እንደማይፈልጉ አንድ የቤተሰብ አባል ነግረውናል። ሟች በወጣትነት እድሜ ውስጥ ያሉና ከአስር ዓመት ያነሰ እድሜ ያለው አንድ ልጅ እንዳላቸውም ሰምተናል። ከአቡነ ፋኑኤል ጋር ያደረግነውን ውይይት በተከታዩ የኢትዮጵያውያን በአሜሪካ ዝግጅታችን እናቀርባለን። ለአሜሪካ ድምፅ ራዲዮ ደረጀ ደስታ አመሰግናለሁ። ደረጀ፣ ለዘገባው ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። ከመሰናበቴ በፊት ዛሬ በስነ ፈለክ ታሪክ ውስጥ ልዩ ቀን ይመስላል የዘመናዊው የስነ ፈለክ ወይም አስትሮኖሚ አባት ተብሎ የሚጠራው ጋሊሌዮ ጋሊሌ የመጀመሪያውን ቴሌስኮፑን ለቬነስ እንደራሴዎች ያሳየው ዛሬ ልክ የዛሬ 411 ዓመት ነበር። በታሪክ የመጀመሪያው ቴሌስኮፕ መሆኑ ነው። ጨረቃን ለመጀመሪያ ጊዜ የረገጠው ኒል አርምስትሮንግ ዛሬ የዛሬ 8 ዓመት በ ሰማንያ ሁለት ዓመት ዕድሜው አረፈ። ለሾን ኮነሪ አድናቂዎች ዛሬ 90 ዓመቱን ደፈነ? የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ ብላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አቀናባሪዋ ብርሃን ኃይሉና እኔም ሳስተናግዳችሁ የቆየሁት ሶሎሞን አባትንን። አብራችሁን ስለ ቆያችሁ ከልብ እናመሰግናለን። እባክዎ ራስዎን ከኮሮና ቫይረስ መጠበቅ ጨርሶ ለአፍታ እንኳ አይዘናጉ። ሰላም ጤና ይስጠልን። በደህና ደሩ።